ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ ባለጠጋ የሆነ እግዚአብሔር አምላካችን በየቀኑ በየሰዓቱ፣ እነሆ በምሕረቱም እየታደገን በፍቅር አንቀልባውም ተሸክሞን እየተንከባከበን ከወደቅንበት እያነሳን በፊቱ እንድንመላለስ በፊቱም እንድንቆም ረድቶናልና ስሙን ከፍ ከፍ እናደርጋለን። እንደምን አመሻችሁ? በጌታ የተወደዳችሁ ክብራን አድማጮቼ ዛሬ ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እግዚአብሔር አምላካችን ባለፉት ትምህርቶች ውስጥ ደግሞ ድንቅ የሆኑ መገለጦችን እሰጥቶናል ድንቅ መረዳቶችንም እሰጥቶናል። እግዚአብሔር ይክበር ይመስገን። አዳዲስ መገለጦችን በእኔና በእናንተ እያደረገ እግዚአብሔር አምላካችን ደግሞ ቀናትን፣ ሳምንታትን፣ ወራትን እንድናልፍ ረድቶናል። በፊት ለፊታችንንም ጊዜያት እርሱ ያውቃል። ከዚህ ሰዓት በኋላ ያለችውን ደቂቃና ሴኮንድ እንኳ ሁኔታችንን፣ አረማመዳችንን፣ ሁለንተናችንን እርሱ ያውቃል፣ ይቆጣጠራል። እግዚአብሔር አምላካችን ጊዜ የማያልፍበት አምላክ ነው። በእውነት ወረት የሚያጠቃቃው ብዙ ነገር አለ፣ ጊዜ የሚያልፍበት ብዙ ነገር አለ። ሰው ሠራሽ ነገር የማያረጅ ምንድን ነው? እግዚአብሔር አምላካችን እንግዲህ እንሆ ቃሉን በእኛ ውስጥ እያደሰ ቃሉን በእኛ ውስጥ እያሳደገ ዛሬ ንደርሰናል። አዎ ወገኖቼ፣ እግዚአብሔር አይለዋወጥን። ተኩሮ ဆိုစီချယ်ပဲလို့ည

እግዚአብሔር አምላካችን እናመሰግንሃለን ስለ ረዳህን በፊትም ደግሞ መቆም እንድንችል ጸጋህን ስላበዛህልን ስንቅበዘበዝ ሳለ ያገኝህን እነሆ በጨለማው ዓለም ውስጥ ስንዳክር ያ ይረባኛል እያልን ስንወጣና ስንወርድ በነበረበት ጊዜ መደምደሚያ አቶ ነገሮቻችን እግዚአብሔር ሆይ ተስፋችንም በሰው ላይ ባደረግንበት ሰዓት ሁሉ ወደ እኛ ደርሰ ደግሞ የታደግክን በልጅህም በጌታ በኢየሱስ ክርስቶስ በኩል ምሕረትን ይቅርታን ያደረክልን ወደ ራስህም ደግሞ የጠራን አንተነህና ክብር ለስምህ ይሁን። እግዚአብሔር ሆይ በዚህች ምሽት በመካከላችን ተገኝተ ድንቅ የሆነውን ቃልህን ደግሞ እንድታበራልን እውነትህንም ደግሞ እንድትገልጥልን እንለምንሃለን። በደላችንን ሁሉ አሁንም ይቅር በለን በጌታችን በመድኃኒታችን በኢየሱስ ክርስቶስም ማጮቼ ዛሬ ቀደም ብዬ እንደ ተናገርኩት የምዕራፍ አራትን ትምህርት እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪዘ ፍጥረት ምዕራፍ አራትን ተመልከቱ። የዚህ የኦሪዘ ፍጥረት ምዕራፍ አራት አብይ መልእክቱ ወይም ሐሳቡ የቃዬንና የአቤል መወለድ ፈጠን ፈጠን ብሎ የቃዬንና የአቤል መወለድ፣ እግዚአብሔር ለቃዬን ተጨማሪ ድል ስለመስጠቱ እግዚአብሔር ለቃዬን ተጨማሪ ድል ስለመስጠቱ፣ ቃዬን አቤልን ስለመግደሉ፣ የቃዬን ልጆችና አምላክ የለሽ ስልጣኔ የቃይን ልጆችና አምላክ የለሽ ስልጣኔ እንዲሁም የሴት መወለድ የሚሉት ናቸው። በዘፍጥረት ምዕራፍ ሦስት የኀጢአትን ሥር ተመልክተናል፣ አይተናልም። በዘፍጥረት ምዕራፍ አራት ደግሞ የኀጢአትን ፍሬን እንመለከታለን። ለመሆኑ ኀጢአት መጥፎነቱ ምን ያክል ነው? ዘፍጥረት ምዕራፍ አራት የኀጢአትን ውጤት ቁልጭ አድርጎ ያሳያል። ሰው ባለማመኑና ባለመታዘዙ ፊቱን ከእግዚአብሔር አዞረ፣ በራሱና በዘሮቹ ላይም ፍርድ አመጣ። ይህም ባሪው ወደ እኔና ወደ እናንተም ዛሬ ተላልፏል። ብዙም ርቀን ሳንሄድ ከራሳቸው ከአዳምና ሔዋን ሁለት ልጆች እንኳ ይህን በሚገባ ማየት ይቻላል። የቃይንና የአቤል መወለድን የሚያወሳው ቁጥር አንድ ነውና እስቲ አብረን እናንብበው። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም ቃይንንም ወለደች፣ እርሷም ወንድ ልጅ ከእግዚአብሔር አገኘዋለች ይላል። ትግሉ ምን ያክል ረጅምና አዳጋች እንደሚሆን አዳምና ሔዋን አለመገንዘባቸውን ከዚህ መመልከት ይቻላል። ምናልባትም ሔዋን ቃይንን በወለደችበት ጊዜ የሴቲቱ ዘር የባቡን ራስ ይቀጠቅጣል ተብሏል። ስለዚህም የባቡን ራስ የሚቀጠቅጠው ቃይን መሆን አለበት በማለት አስባ ይሆናል። ቃይን ግን የባቡን ራስ የሚቀጠቅጠው ሰው ሆኖ አልተገኘም። ሌላውን ማዳን ቀርቶ ራሱ ነፍሰ ገዳይ ሆኖ ተገኘ። ተስፋ የተነገረለት እውነተኛ ዋዳኝ ከረጅም ጊዜ በኋላ ነው የሚመጣው። በሴቲቱ ዘርና በባቡ ዘር መካከል ያለው ውጊያ ዛሬም አላከተመም። ቁጥር ሁለትን ተመልከቱ። ደግሞም ወንድሙን አቤልን ወለደች። አቤል በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ ይላል። እንግዲህ ሲጠበቁ የነበሩ እነዚህ ሁለት ልጆች ናቸው ቁጥር 3 ላይ ከብዙ ቀን በኋላም ቃይን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ የሚልን ቃል እንመለከታለን። በዚያ ዘመን እግዚአብሔርን ለማምለክ በተወሰነ ቦታ መሥዋዕትን ያቀርቡ ነበር። ይህንንም የሚያደርጉት ከእግዚአብሔር ከሚቀበሉት መገለጥ የተነሳ ነበረ። ዕብራውያን ምዕራፍ 11 ቁጥር አራትን ስናነብ አቤል ከቃየን ይልቅ የሚበልጥን መሥዋዕት ለእግዚአብሔር በእምነት አቀረበ በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመሥዋዕቱ እስካሁን ይናገራል ይላል። አቤል መሥዋዕቱን ያቀረበው እንዴት ነው? አቤል መሥዋዕቱን ያቀረበው በእምነት ነበር። በሌላ በኩል ደግሞ መጽሐፍ ቅዱስ እምነት በመስማት ነው መስማትም በእግዚአብሔር ቃል ነው ይላል ሮሜ ምዕራፍ 10 ቁጥር 17 ን ይመለከቷል እንግዲህ ወዳጆቼ እግዚአብሔር ለአቤል ተናግሮታል አቤልም የእግዚአብሔርን ቃል አድምጧልና ያ ባይሆን ኖሮ አቤል መሥዋዕቱን በእምነት አያቀርብም ነበር ማለት ይቻላል ከቃይን የምንመለከተው ግን ይህና አይደለም ቃይን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ ይላል መጽሐፍ። በመሠረቱ ቃይን ከምድር ፍሬ መሥዋዕት ማቅረቡ ስህተት አልነበረም። ምርጥና የተወደደ ነው ያለውን ነበር ለእግዚአብሔር መሥዋዕት ያቀረበው። ቁጥር አራትና አምስትን አለፍ ብላችሁ ተመልከቱ። ሐዋርያው ይሁዳ በመጨረሻ ዘመን ስለሚመጡ ሐሰተኛ ሐዋርያት ሲናገር በቃይን መንገድ ሄደዋል ይላል። ለመሆኑ የቃይን መንገድ ምንድን ነው? ቃይን መሥዋዕትን ለእግዚአብሔር ያቀረበው በእምነት አልነበረም። ወደ እግዚአብሔር የመጣውም በራሱ መንገድ ነበረም። ቃይን ያቀረበው መሥዋዕት የሰውን አጢአተኛ ባሪ የሚያሳይ አልነበረም። ሰዎችን የሚታደግ አዳኝ እንደሚልክ እግዚአብሔር ተናግሯል። የምናቀርበው መሥዋዕት ደም ሊኖረው ይገባል ደም ለሰው ልጅ ኃጢአት የሚከፈል መሥዋዕት ነው። ልብ በሉ የምናቀርበው መሥዋዕት ደም ሊኖረው ይገባል። ደም ለሰው ልጅ ኃጢአት የሚከፈል መሥዋዕት ነውና የቃየን መሥዋዕት ሰው ከእግዚአብሔር እንደተለየ አያመለክትም። ነገር ሁሉ መልካምና ትክክል እንደሆነ ነበር ያሰበው። ዛሬ እግዚአብሔር የሰዎች ሁሉ አባት ነው ሰዎች ሁሉ ደግሞ ወንድማማቾች ናቸው ሲባል እንሰማለን። እንደ እውነቱ ከሆነ ግን የእግዚአብሔር ልጆች ሆነን አልተወለንም። የእግዚአብሔር ልጆች ለመሆን ዳግመኛ መወለድ ይኖርብናል። ዛሬ ሰው ከእግዚአብሔር ጋር ተለያይቷል። ቃይን ይህን እውነት መቀበል አልፈለገም። ሌሎች ብዙ ሰዎችም ይህን እውነት መቀበል አይፈልጉም። የቃይን መሥዋዕት ያላሟላው ሦስተኛው ነገር ደግሞ የሰው ጽድቅ ሥራ ለእግዚአብሔር መሥዋዕት ሊሆን እንደሚችል አለመረዳቱ ነው። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ ዳነን እንጂ እኛ ስላደረግነው በጽድቅ ስለ ነበረው ሥራ አይደለም ይላል ቲቶ ምዕራፍ 3 ቁጥር 5። የቃይንና የአቤል ልዩነት የባሕሪ ልዩነት አልነበረም። የተለያዩ ያደረጋቸው ለእግዚአብሔር ያቀረቡት መሥዋዕት ነው ሁለቱም ከአንድ እናት ከአንድ አባት ተወለዱ። ሁለቱም ከአንድ አካባቢ ያደጉ ያቀረቡት መሥዋዕት ግን ለያያቸው። ዛሬም ብዙዎችን የሚለያቸው የሚያቀርቡት መሥዋዕት ነው። ማንም ክርስቲያን ከሌላው የተሻልኩ ነኝ የሚል አቋም ሊኖረው አይችልም። አንድን ሰው ክርስቲያን የሚያደርገው ኃጢአተኛ መሆኑን፣ ለዚህም መሥዋዕት የሚሆንለት እንደሚያስፈልገው መረዳቱ ነው። ሐዋርያው ጳውሎስ ስለ ክርስቶስ ሲናገር እርሱንም አለ ማንም ማለቱ ነው ክርስቶስን ማለቱ ነው። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል ሮሜ ምዕራፍ 3 ቁጥር 25። ሐዋርያው ጳውሎስ ስለዚሁ ጉዳይ አክሎ ሲጽፍ የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ። ሮሜ ምዕራፍ ዐሥር ቁጥር ሦስትን ልብ ይሏል። ወዳጆቼ የብዙ ሰዎች ችግር እዚህ ላይ ነው። በሃይማኖተኝነት በቤተ ክርስቲያን አባልነትና በተለያዩ መልካም ነገሮች በእግዚአብሔር ፊት ተቀባይነትን እናገኛለን ብሎ ያስባሉ። እንደ እውነቱ ከሆነ ግን ጽድቅ የሚገኘው በእግዚአብሔር በማመን ብቻ ነው። ይህም ጽድቅ የሚገኘው በክርስቶስ በኩል ነው። ሮሜ ምዕራፍ አራት ቁጥር አምስት ስለ ክርስቶስ ሲናገር ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ይላል። እኛ እንድንጸድቅ ክርስቶስ ከሞት ተነሣ፣ የእኛን የኀጢአተኞቹን ስፍራ ወሰደ። ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 21 ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኀጢአት ያላወቀውን እርሱን ስለ እኛ ኀጢአት አደረገው ይላል። እንደገና ደግሞ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ ሦስት በቁጥር 8 እና 9 ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም፣ ከእግዚአብሔር የሚመጣ ከእምነትም በሆነ ጽድቅ በእርሱ ዘንድ እንድገኝ ነው ይላል። እዚህ ላይ ቃይን ጽድቁን የመሠረተው የገዛ ራሱ ጽድቅ ላይ ሲሆን የአቤል ጽድቅ ደግሞ የተመሠረተው እምነት ላይ ነው። የአቤል መሥዋዕት ወደ ፊት ስለሚመጣው የክርስቶስ መሥዋዕት የሚናገር ጉዳይ አለው። ልብ በሉ፣ የአቤል መሥዋዕት ወደ ፊት ስለሚመጣው የክርስቶስ መሥዋዕት የሚናገረው ነገር አለው። ቃይንና አቤል ሁለቱም እግዚአብሔርን ለማምለክ መምጣታቸውን ተመልክተናል። ሁለቱም የአዳምና የህዋን ልጆች ናቸው። በሁለቱ መካከል የነበረው ልዩነት የግድ የባህሪ ወይም የጸባይ ልዩነት ሊሆን አይችልም። አንደኛው በእምነት መሥዋዕት በማቅረቡ ተቀባይነትን አገኘ። ቃየን ግን መሥዋዕትን ቢያቀርብም ተቀባይነትን አላገኝም። እግዚአብሔር ለቃየን ሁለተኛ ዕድል እንደ ሰጠው ደግሞ ከቁጥር ስድስትና ሰባት እንመለከታለን። ቃይን በዚህን ጊዜ ለምን ተናደደ? ከንዴቱ የተነሳም የገዛ ወንድሙን ለመግደል በቃ። ከእያንዳንዱ ሆን ተብሎ ከሚደረግ ግድያ በስተጀርባ ወገኖቼ፣ ምንጊዜም ቁጣ አለ። ጌታችን ሲናገር ያለ ምክንያት በወንድሙ ላይ የሚቆጣ፣ ልብ በሉ፣ ያለ ምክንያት በወንድሙ ላይ የሚቆጣ ነፍሰ ገዳይ ነው ሲል ተናገረ። ከቁጣ በስተጀርባ ወገኖቼ ምንጊዜም ቅናት አለ። ከቅናት በስተጀርባ ደግሞ ትዕቢት አለ። መንፈሳዊ ትዕቢት ያደረበት ሰው ኀጢአትን በኀጢአትነቱ አይገነዘብም። አርያው ያዕቆብ ምኞት ጸንሳ ኀጢአትን ትወልዳለች፣ ኀጢአትም ካደገች በኋላ ሞትን ትወልዳለች ይላል ያዕቆብ ምዕራፍ አንድ ቁጥር አስራ አምስት እንደ ተመለከትነው የቃይን ቁጣ ለግድያ አድርሶታል። ከዚያ በስተጀርባ ግን ቅናትና ትዕቢት ነበረ። ለምን ተናደድክ አለው እግዚአብሔር ቃይንን። አሁን በቁጥር ስድስትና በቁጥር ሰባት ውስጥ መመልከት ይቻላል። እንዲህ ይላል፣ እግዚአብሔርም ቃይንን አለው፣ ለምን ተናደድ? ፊትህ ስለ ምን ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅታ አደባለች ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ይላል ተመልከቱ እንግዲህ ወገኖቼ፣ እግዚአብሔር ቃይንን ምን አለው? ለምን ተናደድክ አለው። በቤተሰብ ውስጥ ብዙ ጊዜ ታላቅ ወንድም ከታናሽ የላቀና የበለጠ እንደሆነ ይታሰባል። አሁን ግን ይህ ታላቅ ወንድም ደረጃዬን ላጣ ነው የሚል ሥጋት አድሮበታል። ስለዚህም እግዚአብሔር መልካም ነገር ብታደርግ ምን የሚጎልህ ነገር ይኖራል? እያለው ነው። መልካም ማድረግ ማለት እንደ ቃይን ሁሉ ኃጢአተኝነትን መገንዘብ፣ እንደ እግዚአብሔር ፈቃድ የሆነ መሥዋዕት ማቅረብ ማለት ነው። ቃይን ግን እንደዚህ አላደረገም፣ ስለዚህም ተናዷል። ኃጢአት በደጅህ ታደባለች የሚለውን አንዳንድ ሰዎች ስለ ኃጢአት መሥዋዕት የሚናገር እንደሆነ ለማስረዳትና ለማስተማር ይሞክራሉ። እንደ እውነቱ ከሆነ ግን እስከዚህ ጊዜ ድረስ ከዚያም አልፎ ሙሴ እስከመጣበት ጊዜ ድረስ የኃጢአት መሥዋዕት ብሎ ነገር አልነበረም። ስለ ኃጢአት መሥዋዕት የተሰጠን አንዳንድ መመሪያዎች የምንመለከተው በኦሪት ዘሌዋውያን ውስጥ ነው። ከዚያ መጽሐፍ እንደምንመለከተው አምስት ዓይነት መሥዋዕቶች ይቀርበዋል። አንደኛው የኃጢአት መሥዋዕት ነው። ሕግ እስከተሰጠበት ጊዜ ድረስ የኃጢአት መሥዋዕት አልነበረም። በሮሜ መልእክቱ ጳውሎስ በምዕራፍ 3 ቁጥር 20 የሚናገረውም ይህንን ነው። ኃጢአት በሕግ ይታወቃልና ይላል። እስከዚያ ጊዜ ድረስ የነበረው የሚቃጠል መሥዋዕት ነው። ከሙሴ ጊዜ በፊት የነበረው ኢዮብ ያቀረበውም የሚቃጠል መሥዋዕት ነበር። ቃይን ምን ያክል ለኃጢአት እንደ ተጋለጠ ፈጽሞ አልተረዳም። እግዚአብሔር ኃጢአት በደጅህ ታደባለች ሲለው መንገድህን ልክ እንዳደገኛ አውሬ ሁሉ ኃጢአት ዘላ ልትከመርብህ እያደባች እያደፈጠች ነው ማለቱ ነበረ። ነገር ግን ቃየን ፈጽሞ አልነቃም። በዚህም ምክንያት በእግዚአብሔር ዘንድ ተቀባይነት ያለውና ወደ ክርስቶስ የሚያመለክት የእምነት መሥዋዕት ያስፈልገው ነበረ። ወንድሙን እንደ ገደለ እንደ ቃየን አንሁን፣ ወዳጆቼ ስለ ምንስ ገደለው? የገዛ ሥራው ክፉ የወንድሙም ሥራ ጽድቅ ስለ ነበረ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 12ን ተመልከቱ። መልካም ማድረግ ማለት እንደ አቤል የሚቃጠል መስዋዕት ማቅረብ ማለት ነው። አብርሃም የሚቃጠል መስዋዕት ሲያቀርብ ነው የምናየው። ቃይን አቤልን ስለመግደሉ በስፋት የሚተርክልን ደግሞ ቁጥር ስምንትና ዘጠኝ ነው። ቃይን የሰጠውን መልስ ስንመለከት ለገዛ ወንድሙም ለእግዚአብሔርም አክብሮት እንዳልነበረው ያሳያል። ውድ አድማጮቼ ሥራውን ሊሸፋፍን ሞክሯል። ይህ ሰው ማ ቃይን መጽሐፍ ቅዱስ ግን የማይገለጥ የተከደነ የማይታወቅም የተሰወረ የለም ይላል። ማቴዎስ ምዕራፍ 10 ቁጥር 26ን ልብ ይሏል። በዚህች ምሽት ይህንን የራዲዮ መልእክት በማድመጥ ላይ ያለ ወንድሜ ሆይ የስውር ኀጢአትን እየተለማመድክ ያለ ሰው ከሆንክ ይህን በሚገባ አስብበት። በዚህች ምሽት እየተጓዝክ ያለሆ እየተራመድክበትም ያለው ጎዳና ወይም መንገድ የአቤል መንገድ ነው ወይስ የቃይል መንገድ? እርግጥ ነው እግዚአብሔር ኀጢአቶችህን ሁሉ ያውቃል። በደለኛ ነኝ፣ አሁን ወደ አንተ ልመለስ እፈልጋለሁ ብትለውና በፊቱ ብትወድቅ፣ አዎ እግዚአብሔር ትሕትናህን የልብ ስብራትህን ይመለከታል። ቃይን በደለኛ አይደለውም ለማለት ሞክሯል። አንተም በዚህች ምሽት ደፈር ብለህ እንደ ቃየን እኔ ኀጢአተኛ አይደለሁም፣ ምን አደረግሁና ብለህ ከእግዚአብሔር ጋር ግብ ግብ መፍጠር የለብህ። እግዚአብሔር ላቀረበለት ጥያቄ የወንድሜ ጠባቂው እኔ ነኝን የሚል ምላሽ ነበር እየሰጠው። ቁጥር ስምንትና ዘጠኝን ልብ ይሏል። አሁን ደግሞ ቁጥር አስርን እናንብ። አለውም ምን አደረግ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኋል፣ አለው ማ እግዚአብሔር። የብራውያን መልእክት ጸሐፊ በምዕራፍ ዐሥራ ሁለት ቁጥር ሀያ አራት ይህን እንዲህ በማለት አስቀምጦታል። የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። የአቤል ደም ግድያን ሞትን ተናገረ። የክርስቶስ ደም ግን ቤዛነትንና ዘላለማዊ ደህንነትን ተናገረ። እግዚአብሔር ይመስገን። ቁጥር 11ና 12 ተመልከቱ። ውድ አድማጮቼ የምንኖርባት ምድር በሚገባ በረከቷን እንዳትሰጠን ከሰው ኃጢአት የተነሳ ምድር ተረግማለች። በአንዳንድ የዓለማችን ክፍሎች እንዲሁም በአገራችን ሰዎች የሚበሉትን በማጣት በራብ ያልቃሉ። በአንዳንድ አካባቢዎች ደግሞ በቂ ምርት ለማግኘት በጥፍ መድከም የሚያስፈልግበት ሁኔታ አለ። በእርግጥም የአቤል ደም ከምድር ወደ እግዚአብሔር እየጮኸ ነው። ቁጥር 13 ቃይንም እግዚአብሔርን አለው ኃጢአቴ ልሸከማት የማልችላት ታላቅ ናት ይላል። ኃጢአቱ መሸከም ከሚችለው በላይ ከሆነበት ለምንድን ነው ኃጢአቱን ቃይን የማይናዘዘው ወደ እግዚአብሔርስ የማይመለሰው ፈጥኖ ለምንድን ነው አዎ ለምንድን ነው በእግዚአብሔር ምሕረት ላይ ራሱን የማይጥለው ይህ እኔም እናንተ መጠየቅ የሚገባን ጉዳይ ነው እነሆ ይላል ቁጥር አሥራ አራት ላይ እነሆ ዛሬ ከምድር ፊት አሳደድከኝ ከፊትህም እሰወራለሁ በምድርም ላይ ኮብላይና ላይና ተቅበዝባዥ ሆናለሁ የሚያገኘኝም ሁሉ ይገለኛል ሲል ይናገራል ፍርሃት ሰፍኖበታል። ኀጢአት ምንጊዜም መቅበዝበዝን፣ ምንጊዜም መኮብለልን፣ ምንጊዜም እረፍት ማጣትን ያስከትላል። ሰው ሲበድል፣ ሰው ክፉ ኀጢአትን ሲያደርግ በውስጡ ሰላም አይኖርም፣ በውስጡ እረፍት አይኖርም። ቃይን ከእግዚአብሔር መደበቅ እንዳለበት ሲናገር በዚህ ክፍል ውስጥ እንመለከታለን። ሲፈጽም የምንመለከተውም ይህንኑ ነው። ይሁን እንጂ በዚያ ሁኔታ እንኳ እግዚአብሔር ጥበቃን አደረገለት። ወገኖቼ፣ እግዚአብሔር ለነፍሰ ገዳይ፣ ለወንጀለኛ መጠለያ ሲሆን እንመለከታለን በዚህ ስፍራ ቁጥር 15 እግዚአብሔርም እርሱን አለው እንግዲህ ቃየንን የገደለ ሁሉ ሰባት እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘ ሁሉ እንዳይገድለው ምልክት አደረገለት ይላል። አይገርማችሁ ምን የእግዚአብሔር ምሕረት! ለቃየን የተደረገለት ምልክት ምን አይነት እንደሆነ እኔ አላውቅም። በዚህ ጉዳይ ላይ ብዙ መላምቶችና ግምቶች ተሰጥተዋል። ስለዚህም ተጨማሪ ግምት የመስጠቱ አስፈላጊነት ለእኔ አልታየኝም። በዚያ ጊዜ ህግ አልተሰጠም ነበር። እርግጥ ነው ቃይን ኃጢአት አድርጓል፣ በድሏል። ይሁን እንጂ ግድያን በተመለከተ ህግ ስላልተሰጠ ህግ ተላላፊ ልናደርገው አንችልም። ትልቁ ኃጢአቱ በእግዚአብሔር ፊት ተቀባይነት ያለው መሥዋዕት አለማቅረቡ ነበር። ለእግዚአብሔር ባቀረበው ነገር ክፉ ነገር አደረገ። ያ ክፉ ባሕሪ ደግሞ ወንድሙን በመግደል ይፋ ወጣ። የቃይን ልጆችና አምላክ የለሽ ስልጣኔን ደግሞ የምንመለከተው ከቁጥር ዐሥራ ስድስት ነው። ቃይን ከእግዚአብሔር ፊት ወጥቶ በፍጹም እግዚአብሔር ያልታከለበት ስልጣኔ ሲመሠርት እናያለን። የቃይን ልጆችም እንዲሁ አምላክ የለሽ ስልጣኔን መሠረቱ። እንዲህ ይላል፣ ቃይንም ከእግዚአብሔር ፊት ወጣም ከሄደንም ወደ ምሥራቅ በኖድ ምድር ተቀመጠ ይላል በአካላቸው ቤተ ክርስቲያን ውስጥ ቢሆኑም በልባቸው ግን በኖድ ምድር የሚኖሩ ብዙ ክርስቲያኖች በቤተ ክርስቲያን ውስጥ ሞልተዋል ዛሬ። አዎ፣ በመልክዓ ምድራዊ ገጽታው ግን የኖድ ምድር የት እንደሆነ አላውቅም። የኖድ ምድር የት እንደሆነ ለማስረዳት ያው እንደተለመደው ብዙ ግምቶችና መላምቶች ተሰጥቷል። የተነገረን ነገር ቢኖር ቃየን ወደዚያ ሄዶ መኖር እንደጀመረ ብቻ ነው። ወዴት? ወደ ኖድ ምድር ዛሬ በእግዚአብሔር ቤት ውስጥ እየሰበኩ እያገለገሉ፣ ዛሬ በጌታ ቤት ውስጥ እየዘመሩ እያገለገሉ ዲያቆናት፣ ብዙ አገልጋዮች ልባቸው በኖድ ምድር የተቀመጠ አለ። እግዚአብሔር ይቅር ይበለን። ቁጥር አሥራ ሰባት ቃይንም ሚስቱን አወቀ፣ ጸነሰችም ሄኖህንም ወለደች። ከተማም ሠራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት ይላል ከዚያን ጊዜ ወዲህ ይህ በጣም እየተለመደ ነው። መንገዶችንና ከተሞችን በራሳቸው ወይም በሌላ ታላቅ ወይም ዝነኛ ሰው ነው ብሎ በሚያስቡት ወይም ደግሞ በሚወዱት ሰው ስም ይሰይሙ ነበረ። በክርስትና ሥራ እንኳ ብዙ ድርጅቶች በግለሰቦች ስም ይጠራሉ። እዚህ ላይ ስለ ከተማ ኑሮ አጀማመር እንመለከታለን። ከተማም ሠራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት ይላል። ከዘመናችን ታላላቅ ችግሮች አንዱ የከተማ ኑሮ ነው። የከተማ ኑሮ ከጊዜ ወደ ጊዜ እየዘቀጠ እንዲያውም ለመሞት እያጣጣረ ቢሆንም በዓለም ዙሪያ ሁሉ ሰዎች በገፍ ወደ ከተማ ከመግባት አልተገጡም። ዛሬ ገበሬውን ብትመለከቱ ነው ሞፈርኑና ቀንበሩን ሰቅሎ ወደ ከተማ እየዘመተ ወደ ከተማም እየገባ የልመናን ኑሮ ከተያዘ ውሎ ሄኖህም ጋይዳድን ወለደ። ጋይዳድም ሚኤልን ወለደ። ሚኤልም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህም ለራሱ ሁለት ሚስቶች አገባ። የአንዲቱ ስም አዳ፣ የሁለተኛ ይቱም ስም ሴላ ነበር ይላል። እዚህ ላይ ከአንድ በላይ ሚስት የማግባትን ልማድ ጅማሬ እንመለከታለን። ተመልከቱ ወገኖቼ፣ ለመጀመሪያ ጊዜ አንድ ሰው ከአንድ ሚስት በላይ ሲያገባ የምንመለከተው ይኸው በዚሁ በኦሪት ዘፍጥረት ምዕራፍ አራት ውስጥ ነው። ከአንድ በላይ ሚስት ማግባት እግዚአብሔር ለሰው ካለው ዓላማ ወይም ዕቅድ፣ ልብ በሉ፣ እግዚአብሔር ለሰው ካለው ዓላማ ወይም ዕቅድ ውጪ ነው፣ ከአንድ ሚስት በላይ ማግባት። ይህንን ጉዳይ አንድም ጊዜ እንኳን እግዚአብሔር ሲደግፈውና ሲያጸድቀው ከቅዱሳት መጽሐፍ ፈጽሞ አንመለከትም። ከላሜህ ሚስቶች አንዷ አዳ ትባላለች። አዳ ማለት ደስታ፣ ፈንጠዝያ እንደማለት ነው። ልብ በሉ አዳ ማለት ደስታ፣ ፈንጠዝያ እንደማለት ነው። የሌላዋ ስም ደግሞ ሴላ ሲሆን የስሟ ትርጉም ድብቅ እንደማለት ማለት ነው። ሴላ ማለት ድብቅ ማለት ነው። ላሜህ ችግር ላይ ቢወድቅ አያስደንቀኝም። ምን እንደሆነም ቆየት ብለን የምናየው ጉዳይ ይሆናል። እግዚአብሔር ደግሞ ወዶና ፈቅዶ ለዚያ ቢያደርሰን የዚህ ቀጣይ ትምህርት ይዘንላችሁ እንቀርባለን። ጻፉልን፣ ጸልዩልን እያን ስንሰናበታችሁ በዚህ አጭር ሙዚቃ ነው ደህና ደ